ይህ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ መስከረም 30 2011 ዓ.ም ፕሮግራማችን ጀመረ። ዛሬ የጥቅማጥቅም ጥያቄ ይዘው ወደ ቤተ መንግስት ባመሩ የሰራዊት አባላት ምክንያት ተፈጥሮ የነበረው መደናገጥ መረጋጋቱ ታወቀ። ምንድን ነው የሚለውን ነገር በደንብ እስኪረዳበት ድረስ እንግዲህ ሁለት መቶ ምናምን ሊሆኑ እዚህ ያልተለመደ ነገር ስለሆነ ከነ መሳሪያቸው እዛ ሲመጡ ምንድን ነው ብሎ ጥቅ መሆን ሌላ ወተትንጭ አካል ጥንቃቄ በተሞላበት መልኩ ክትትል ማድረግ ተገቢ ስለሆነ፣ ከውጭ ያለው ጥቅስ አካል ከዛ አንጻር ራሱን አለፍ ከማድረግ አንጻር የነበረ ነገር ነው እንጂ ሌላ ነገር አደለም። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ናቸው። ዝርዝሩ በአብይ ርዕስ ይቀርባል። በሌላ በኩል ኦነግ ትጥቅ እንዲፈታ ተጠየቀ። ግንባሩ ግን አግባብነት የለውም ሰላምም አመጣም ይላል። ትጥቅ ያስፈልጋል አላልም። ትጥቅ ማለት መንግስት የሚጠጥቀ ነው። ትጥቅ ደሱ መንግስት አደለ የሚጋደ ፓርቲ ነው። እነሱ እንደሚሉት የመንግስት አለ ይሄ የመንግስት እንዲሆን ሜል እንዲያረጋግጡልን አቶ ዳውድ ኢብሳ የኦነግ ሊቀመንበር ድምፅን የሰማ ነው ይህም የዕለቱ አብይ ዘገባ ይሆናል ተከታይ ርዕስ ነው ለዛሬ ረቡዕ ሁለተኛው አጋማሽ የሚቀርቡ መደበኛ ቅንብሮች ተዘጋጅተዋል ኢትዮጵያውያን በአሜሪካ ዲሞክራሲ በተግባር ሴቶችና ቤተሰብ ሰላም፣ ጤና ይስጥልን አድማጮቻችን፣ እንደምን አመሻችሁ። ሰላም እንደምን አመሻችሁ። የምናስተናግዳችሁ አዲሱ አበበና ቆንጅታ የነን እስከ አራት ሰዓት ድረስ እያስተናገድናችሁ አብረናችሁ እናመሻለን። ዛሬ ፕሮግራም መሪያችን ብርሃን ኃይሉ ስትሆን የቴክኒክ መሀንዲሱ ደግሞ ቫስኮ ቬላሪች ነው። አሁን ዜና በዛሬ ዕለት 240 የሚሆኑ የጥቅማ ጥቅም ጥያቄ አለን ያሉ የመከላከያ ሰራዊት አባላት ከነትጥቃቸው ወደ ቤተ መንግስት በማምራታቸው ተፈጥሮ የነበረው መደናገጥ መረጋጋቱን የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ገልጸዋል። ወታደሮቹ ከሐዋሳ የቡራዩን ጉዳይ ለማብረድ የተጠሩ መሆናቸውንና ግዳጃቸውን ጨርሰው ወደ በሚመለሱበት ጊዜ ዶክተር አብይ ነው ችግራችንን የሚፈታው በሚል ወደ ቤተ መንግስቱ ማምራታቸውን ኮሚሽነሩ ገልጸዋል። ወታደሮቹ ዓላማቸው ምን እንደሆነ እስከሚታወቅ ድረስም ሌላ ኃይል ተጠርቶ አካባቢው በጥበቃ ስር እንደነበረ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ማምሻውን ለሀገር ውስጥ መገናኛ ብዙኃን በሰጡት መግለጫ ጉዳዩ በሰላማዊ መንገድ በውይይት መፈታቱን ገልጸዋል። ይህ በዚህ እንዳለ በቅርቡ ወደ ሀገር ውስጥ የገባው የኦሮሞ ነጻነት ግንባር ሰራዊት ትጥቁን መፍታት እንዳለበት የኢትዮጵያ መንግስት አሳስቧል። ኦነግ በበኩሉ በዚህ መግለጫ እንደማይስማማ አስታውቋል። ማምሻውን መግለጫ የሰጡት ጠቅላይ ሚኒስትር አብይ በበኩላቸው ኦነግ ትጥቅ አልፈታም ይላል ብዬ አላስብም፣ እናነጋግራቸዋለን ብለዋል። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። የሶማሊያው አልሻባብ አማጽያን ለዩናይትድ ስቴትስ፣ ለብሪታንያና ለሶማሊያ የስለላ አገልግሎቶች ይሰራሉ በሚል ክስ የብሪታንያ ዜጋ የሚገኝባቸው አምስት ሰዎችን ገድለዋል። ጂሊብ በተባለችው ከተማ የሚገኝ የአልሻባብ ችሎት ባለፈው ማክሰኞ እንደፈረደባቸው በአሜሪካ ድምፅ ራዲዮ ሶማሌኛ አገልግሎት ዘጋቢ ሀሩን ማሩፍ ዘግቦታል። አዳነች ፍሳየት አቀርበዋለች። አምስቱ ሰዎች የተረሸኑት አደን ሐሺ አዩሮ በተባለው አደባባይ ላይ ነው። ከ10 ዓመታት በፊት በዩናይትድ ስቴትስ ሚሳኤል በተገደለው የአልሸባብ መሪ ስም የሚጠራ አደባባይ ነው። አልሸባብ ከተገደሉት መካከል አንዱ አህመድ መሐመድ የተባለ ከለንደን ሄዶ የተቀላቀላቸው የብሪታንያ ዜጋ መሆኑን ዛሬ ጠቁመዋል። አልሸባብ መሐመድን ያሰረው ከሦስት ዓመታት በፊት ሲሆን ለብሪታንያ የስለላ አገልግሎት ይሠራል፣ እስላማዊ መንግሥት ነኝ የሚለው ቡድን ደጋፊዎች መሪ ነው በሚል ክስ እንደገደለው ገልጿል። ከአልሸባብ ከድተው የወጡ ሁለት ሰዎች ታሳሪው አስከፊ ሰቆቃ እንደተፈጸመበት ገልጸዋል። ከሰቆቃው አስከፊነት የተነሳ በእስር የነበሩትን ጓደኞችን እንኳን ለመለየት አልቻለም ሲል አንደኛው ተናግሯል። መሐመድ አሕመድ መሐመድ ብሪታንያ ውስጥ በአሸባሪ ተግባር ይጠረጠር ስለነበር ከአምስት ዓመታት በፊት ቡርካ ለብሶ ለመውጣት መቻሉ ተገልጿል። ትላንት ከተገደሉት ሶስቱ ለዩናይትድ ስቴትስ ይሰልላሉ የተባሉ ናቸው። አዊል ሳኮ በተባለው ከተማ አማጽያንን በገደለው የአሜሪካ የአየር ድብደባ ውስጥ አለበት በሚል ነው የተከሰሰው። የአልሸባብ ችሎት በተናገረው መሰረት የዩናይትድ ስቴትስ ኢላማ በሆኑ ሁለት የአልሸባብ መኪኖች ላይ የክትትል መሳሪያ መትከሉን አምኗል። ከተገደሉት አምስተኛው በታችኛው ጆባ ክልል ለሶማሊያ ባለሥልጣኖች ይሰልል እንደነበረ አምኗል ይላል። Ya ce bafdanya. ኬንያ ውስጥ አውቶቡስ ተገልብጦ በውስጡ የነበሩ ቢያንስ ሀምሳ ተሳፋሪዎች መሞታቸውን የሀገሪቱ ፖሊሶች አስታወቁ። አውቶቡሱ ሲገለበጥ ጣሪያው ከላዩ ግንጥል እንዳለ ነው ፖሊሶች የገለጹት። አደጋው የደረሰው አውቶቡሱ ሰውን አሳፍሮ ከናይሮቢ ወደ ምዕራባዊዋ ካካሜጋ ከተማ በመጓዝ ላይ እንዳለ መሆኑን ፖሊስ አመልክቷል። አውቶቡሱ ጥልቅ የሆነ ገደል ውስጥ ገብቶ ሲገለባበጥ ጣሪያው ግንጥል አለ ነው ያሉት። አደጋው በህይወት የተረፉ ተሳፋሪዎች ወደ ሆስፒታል መወሰዳቸውንም ባለስልጣናቱ ገልጸዋል። የኬሪቾ ወረዳ ፖሊስ አዛዥ ጄምስ ሙጌራ ለጋዜጠኞች በሰጡት ማብራሪያ ስለ አደጋው እንዲህ ሲሉ ነበር ያስረዱት። አውቶቡሱ ስልሳ ሶስት መቀመጫዎች ያለው ነው። ባለን መረጃ መሠረት አሽከርካሪው መሪውን መቆጣጠር አቅቶት እጅግ ጥልቅ የሆነው ገደል ውስጥ ሲገለባበጥ ሀምሳ ሰው አለቀ። ሰላሳ አንድ ወንድ፣ አስራ ሁለት ሴት፣ ሰባት ህጻናት በድምር የሀገሪቱ ፕሬዝደንት እሁሩ ኬንያታ ማምሻውን በትዊተር ባወጡት ማስታወሻ ሐዘናቸውን እንደገለጹ ታውቋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በደቡብ ሱዳን የእርስ በርስ ጦርነት አራት መቶ ሺህ የሚጠጉ ሰዎች ተገድለዋል። በለንደን ስኩል ኦፍ ሃይጂን ኤንድ ትሮፒካል ሜዲሲን አጥኚዎች አዲስ ግምገማ መሠረት ገሚሱ ያለቁት በሁከቱ ሳቢያ ሲሆን፣ ግጭቱ ዓለም ከቅርብ ዓመታት ወዲህ ካስተዋለው ሁሉ የከፋ ነው። ጥናቱን ያካሄዱት ወገኖች ተስፋ የሚያደርጉት በግጭቱ የሞቱትን ሰዎች አስመልክቶ ከዚህ ቀደም የተሰጡ አሃዞችን በእጅጉ የሚበልጠው አዲሱ ግምገማ በጦርነቱ ሳቢያ የተከፈለውን ሰብአዊ ዋጋ አስከፊነት ያሳያል፣ ለቀጣይ የሰላም ንግግሮች መጠናከርና ለሰብአዊ እርዳታዎችን መጨመር ያግዛል ብለዋል። ከአንድ ሳምንት በፊት ቱርክ ኢስታንቡል ከተማ የሚገኘው የሳውዲ ኤምባሲ ከገባ በኋላ ምን እንደወሰደው የጠፋው ሳውዲያዊ ጋዜጠኛ የት እንደገባ ለማወቅ በተያዘው ምርመራ ዩናይትድ ስቴትስ ልታግዝ ፈቃደኛ መሆኗን አስታውቃለች። ሳውዲ አረቢያ ብትጠይቅ የፌዴራል ምርመራ ቢሮ ባለሙያዎችን ትልካላችሁ ወይ ተብለው የተጠየቁት ምክትል ፕሬዚደንት ማይክ ፔንስ ዩናይትድ ስቴትስ በማናቸውም መንገድ ለመርዳት ዝግጁ ነች ሲሉ መልሰዋል። ይሁንና ፔንስ ጉዳዩን በተጠናከረ መንገድ እየተከታተለች ያለችው እና የሳውዲው አልጋ ወራሽ ሳልማንን የምትነቅፈዋ ቱርክም ትሁን ሳውዲ እርዳታ ጠይቀው እንደሆነ የገለጹት ነገር የለም። የቱርክ ባለስልጣናት ጋዜጠኛ ጀማል ካሾጊ እዚያው ሪያድ ቆንስላ ውስጥ ተገድለዋል ብለው እንደሚጠረጥሩ ተናግረዋል። ሳውዲ አረቢያ መሰረተ ቢስ ክስ ስትል ታስተባብላለች። አንድ የዩናይትድ ስቴትስ ሴኔተር ቲም ኬን በበኩላቸው ለቪኦኤ በሰጡት ቃል ጉዳዩ ዩናይትድ ስቴትስ በመካከለኛው ምስራቅ የረጅም ጊዜ ወዳጇ ከሆነችው ከሳውዲ ጋር ባላት ግንኙነት ላይ ይህ ጉዳይ ትልቅ አንደምታ ማስከተሉ አይቀርም ብለዋል። ወደ ደቡባዊቱ የዩናይትድ ስቴትስ ክፍለ ሀገር ፍሎሪዳ እየነጎደ ያለውን ዝናብ አዘል የውቅያኖስ ማዕበል ሀሪኬን ማይክል ሌሊቱን ጉልበቱን አጠናክሮ ክፍለ ሀገሯ ውስጥ እየገሰገሰ ነው። የአየር ሁኔታ ትንበያ አዋቆች ማዕበሉ ከባድ ጥፋት የሚያደርስ ዝናም ሊያስከትል እንደሚችል ነዋሪዎቹን እያስጠነቀቁ ናቸው። ማዕበሉ ዛሬ ረቡዕ ሌሊቱን በሰዓት በ230 ኪሎ ሜትር ፍጥነት ሲነጉድ እንደነበር ተገልጧል። በአካባቢው ፈጥኖ የውሃ ሙላት እየፈጠረ መሆኑንም የአየር ሁኔታ ተከታታዮቹ አስጠንቅቀዋል። ባለፉት ሀያ አመታት ከአየር ንብረት ጋር በተያያዘ በዓለማችን በደረሱ የተፈጥሮ ጥፋቶች ከፍተኛ የኢኮኖሚ ውድመት መድረሱን አንድ አዲስ ይፋ የወጣ ዘገባ አመለከተ። በዚህም አዳዲስ መሰረተ ልማቶች ወድመዋል። ከተባበሩት መንግስታት ድርጅት የአደጋ መከላከያ ና ቅነሳ ቢሮ ጋር በመተባበር ጄኔቫ ላይ አዲስ ጥናት መጀመሩን የጠቀሰችው ሊሳሽ ላይን ቀጣዩን ዘገባ ልካልናለች። አዲሱ አበበ ያቀርበዋል። አዲስ ይፋ የሆነው ዘገባ እንዳመለከተው ቁጥሩ ቀላል የማይባል ህዝብ በርዕደ ምድርና በሱናሚ ህይወቱን አጥቷል። ነገር ግን ከኃይለኛ ዝናም፣ ከጎርፍና ከሌሎች የአየር ንብረት ጋር የተያያዙ ውድመቶች ከኢኮኖሚ መዛባት ጋር የተዛመዱ ናቸው። እንደ አውሮፓ አቆጣጠር ከ1998 እስከ 2017 ባሉት ዓመታት አደጋ ወይም ጉዳት የደረሰባቸው አገሮች የ2.9 ትሪሊየን የኢኮኖሚ ኪሳራ ደርሶባቸዋል። ሰባ ሰባት ከመቶ የሚሆኑት ደግሞ ከአየር ንብረት ጋር የደረሰ ጉዳትን ያጋጠማቸው የጥናቱ ዋሃዝ እንደሚያመለክተው ከቻይና፣ ከጃፓን፣ ከህንድና ከፖርቶሪኮ ቀጥሎ ዩናይትድ ስቴትስም ወደ አንድ ትሪሊየን ዶላርስ ኪሳራ ደርሶባታል። በተባበሩ መንግስታት የአደጋ ቅነሳ ቢሮ ከፍተኛ ባለስልጣን የሆኑት ሪካርዶ ሜና ሀብታም አገሮች ችግሩን ሊቋቋሙ ቢችሉም ለደሃ ሀገሮች ግን ከፍተኛ ጉዳት አለው ይላሉ። ዘገባው እንደሚያሳየው ከፍተኛ ኃላፊነት ተጋላጭነት በመኖሩ አደጋው የከፋባቸው እና በህይወታቸው ላይም ጉዳት የሚያጋጥማቸው እነርሱ ናቸው ነው ያሉት። ኃላፊው በአየር ንብረት መዛባት ምክንያት ተጎጂ ሀገሮች ድሃዎቹ ናቸው። እናም እነዚህ ሀገሮች የወደፊት ልማት ወይም የማለቅ ተስፋቸውም አነስተኛ ነው። የአየር ንብረት መዛባት እየጨመረ መሄድ የደጋዎችን መከሰት በዚያው መጠን ይጨምራል የሚለው ይሄው አዲስ ጥናት ትልቁ አደጋም የሚከሰተው በኃይለኛ ሙቀት መሆኑንም አስምሮበታል። ስለሆነም አገሮች አደጋውን ለመቀነስ በሚያስችሉ ትኩረት ላይ ብዙ ሊሰሩ እንደሚገባ ያሳስባል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። በዜና የጀመረው ፕሮግራም በ19 እና በ25 ሜትር በአንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል አድማጮች በድጋሚ መልካም ምሽት አስተናጋጆቻችሁ ቆንጅት ታየና አዲሱ አበበ ነን አሁን የዕለቱ አብይ ዘገባ ይቀርባል በዛሬው ዕለት 240 የሚሆኑ የጥቅማጥቅም ጥያቄ ያለን ያሉ የመከላከያ ሰራዊት አባላት ከነትጥቃቸው ጥቃቸው ወደ ቤተ መንግስት በማምራታቸው ተፈጥሮ የነበረው መደናገጥ መረጋጋቱን የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ገልጸዋል። ወታደሮቹ ከሐዋሳ የቡራዩን ጉዳይ ለማብረድ የተጠሩ መሆናቸውንና ግዳጃቸውን ጨርሰው በሚመለሱበት ጊዜ ዶክተር አብይነው ነው ችግራችንን የሚፈታልን በሚል ወደ ቤተ መንግስቱ ማምራታቸውን ኮሚሽነሩ ገልጸዋል። ወታደሮቹ ዓላማቸው ምን እንደሆነ እስከሚታወቅ ድረስም ሌላ ኃይል ተጠርቶ አካባቢው በጥበቃ ስር እንደነበረ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ማምሻውን ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ ጉዳዩ በሰላማዊ መንገድ በውይይት መፈታቱን ገልጸዋል። ጽዮን ግርማ ዝርዝሩን ይዛለች። በዛሬ ዕለት በቤተ መንግስቱ አካባቢ የመከላከያ ሰራዊት አባላት በብዛት መታየታቸው በአካባቢው ሰው ላይ መደናገጥን ፈጥሮ ነበር። በአካባቢው የነበሩ ሰዎች እንደነገሩ የሰራዊቱ አባላት በቤተ መንግስቱ አቅራቢያ የነበሩ የመንግስት መስሪያ ቤቶችን ጭምር በጥበቃ ስር ሲያደርጉ ሌላ ስጋት ፈጣሪ ጉዳይ ሆኖም ቆይቶ ነበር። በመንግስት በኩል ወዲያውኑ የተገለጸ ነገር ባለመኖሩም ጉዳዩ ለመላመት ግምቶች የተጋለጠ ሆኖ በማህበራዊ ሚዲያ ላይ ጭምር ሲዛመት ቆይቷል። ለዚህ ጉዳይ ማብራሪያ እንዲሰጡን የጠየቅናቸው የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ወደ 240 የሚሆኑ የጥቅማ ጥቅም ጥያቄ ያላቸው የመከላከያ ሰራዊት አባላት ከነ ትጥቃቸው መምጣት መደናገጥን ፈጥሮ እንደነበረ ገልጸውልናል። በጠዋት የደሞዝና ሌሎች የመብት ጥያቄዎች ያላቸው አንድ ሁለት መቶ አርባ የሚሆኑ የመከላከያ አባላት ችግራችንን እንሰካለን ዶክተር አብይ ብቻ ነው እና ዶክተር አብይን ቃል አገኘን ብለው በቀጥታ ቤተመንግስት ከነ ጠመንጃቸው የመጡት። ስለዚህ እንደዛ ስለሆነ ልክ ለሌላ ነገር ለሌላ አላማ የመጡ ተደርጎ ኢንተርፕሬ የተደረገበት ሁኔታ ተፈጥሮ ነው በህብረተሰቡ ዘንድ የተወሰነ አለመረጋጋት የፈጠረው። እነሱ ግን በስነ ስርአት መጥተው እንደውም የምንወደው መሪያችን ነው፣ በምንጥረጠመንጃ ትምህርትና አናግረውም ብለው ጠይቀው፣ አይ ጥረጠመንጃ አይገባም የቤተ መንግስት ህግ አለ ተብለው ጠመንጃችሁ ተብለው የተወሰነ ሰአት በዛ ክርክር ስለቆየ ነው። አንዱም ሌላ ፋክተር ነው እና ግን መጨረሻ ያው ተነግሯቸው የቤተ መንግስቱ ስነ ስርአት እንደዚ ነው፣ ጠመንጃቸው አስፈንቲ ና ብዙ ተብለው ገብተው ከጠቅላይ ሚኒስትሩ ጋር ከዶክተር አብይ ጋር ተወያይተው ምንም አይነት የተለየ ዓላማ ያላቸው አይደሉም። በመብት ጥያቄያቸው ለዶክተራል ብቻ ነው ማቅረብ የምንችለው የሚል ነገር ስላላቸው ብቻ ነው በቅታ የመጡት ማለት በነገሩ መንገድ እየሄዱ ነበር። ከቡራዊ ተነስተው ወደ አዋሳ እየሄዱ ስለነበረ እና ይህን የመብትን ጥያቄ እሳቸው በቃና ቅርብ አንሄድም ብለው እግረ መንገዳቸው ነው በዛ ያለፉት ማለት ነው። በዛ ነው እና ሌላ የተለየ ዓላማ ያለው ሌላ የተለየ ቅጣ ችግር የሚያስከትል ሁኔታ ምንም አልነበረም። በመንግስት በኩልም በወቅቱ ሁኔታውን ማወቅ ስላልተቻለ እና ጉዳዩ በትክክል የጥቅማጥቅም ጥያቄ መሆኑን ስላልታወቀ ያልተለመደ መሆኑ ደግሞ አካባቢውን የሚጠብቅ ሰራዊት እንዲመጣ መደረጉን ጠቁመዋል። ምንድነው መሰለሽ ኢንቴንሽናቸው እስኪታወቁ ድረስ ያው ምንድነው የሚለውን ነገር በደንብ እስኪረዳበት ድረስ እንግዲህ አስብ ሁለት መቶ ምናምን ሊሆኑ ያልተለመደ ነገር ስለሆነ ከነ መሳሪያቸው እዛ ሲመጡ ምንድነው ብሎ ክትል መሆን ሌላ ተክቲ አካል ጥንቃቄ በተሞላበት መልኩ ክትትል ማድረግ ተገቢ ስለሆነ ከውጭ ያለው ተክት አካል ከዛ አንጻር ራሱን አለርት ከማድረግ አንጻር የነበረ ነገር ነው እንጂ ሌላ ነገር አይደለም። ሌላ የተለየ ነገር ምንም ማለት ነው። ሲጠቅስ ሌላ ነገር አለ ግን በጥንቃቄ ምን እያደረጉ ነው ለምንግድ ይነሱ ሰላም የሚለው ነገር እስኪጠራ ድረስ በጥንቃቄ የማየት ኮሚሽነር ዘይኑ ጀማል አያይዘው የመከላከያ ሰራዊት አባላቱ ሰሞኑን በቡራዩ የተፈጠረውን ግጭት ለማብረድ ከሐዋሳ የመጡ የአንድ ቡድን አባላት እንደሆኑ ገልጸው፣ ትጥቃቸውን እንዲፈቱ ከተደረገ በኋላ ከጠቅላይ ሚኒስትር አብይ አህመድ እና ከምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ጋር ውይይት ማድረጋቸውን ገልጸዋል። ማምሻውን በስፍራው ለሀገር ውስጥ መገናኛ ብዙሀን መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ በበኩላቸው ይህንኑ አረጋግጠዋል። በውይይታችን ያነሱት ነገር እኛ ለሀገራችን ለባንዲራችን፣ ለመለያችን ዛሬም እንደትናንትናው የገባነውን ቃል እንጠብቃለን። ሀገራችን እንጠብቃለን፣ ግን ኑሯችን ጉዳት አለበት። የኢትዮጵያ ሕዝብን በደላችንን አያቅም። በየቦታው እየሞትን እየቆሰልን ግን እንደ ጠላት ወታደር እንታያለን። ደሞዛችን አነስተኛ ነው። ኑሯችን አነስተኛ ነው። ያም ሳይቸግረን መልሶ የኛው ቤተሰብ የኛው ህዝብ ወዶ አቅፎ ካልረዳን እንቸገራለን። በሰሞኑ ግዳጅ ቡራዩ አካባቢ ላይ ነበር፣ ህዝቡ ረድቶን ምግብ እናገኝ ነበረ። ሌላ አካባቢ ነበርን ግን አስራ አምስት ቀን ሀያ ቀን በቂ ምግብም አላገኘንም እና ይሄ እንድትሰማልን እንድታቀልን፣ ህዝቡም እንዲረዳልን እንፈልጋለን የሚል ውይይት ነበር። በጣም ጥሩ ውይይት ያደረግነው። ኮሚሽነር ዘይኑ ጀማል በመጨረሻ ስለሆነው ሲናገሩም የመከላከያ ሰራዊት አባላቱ መደናገጥን ስለፈጠሩና ለሰሩት ስህተት ጠቅላይ ሚኒስትር አብይ አህመድ አስር አስር ፑሽአፕ ቀጥተዋቸዋል ብለዋል። ወታደሮቹም ማምሻውን ወደ ካምፖቻቸው ተመልሰዋል ተብሏል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ጌታችንን እናመሰግናለን። ሌላም ዘገባ አላት። በወቅታዊ ጉዳይ በቅርቡ ወደ ሀገር ውስጥ የገባው የኦነግ የኦሮሞ ነጻነት ግንባር ሰራዊት ትጥቁን መፍታት እንዳለበት የኢትዮጵያ መንግስት አሳስቧል። ኦነግ በበኩሉ በዚህ መግለጫ እንደማይስማማ አስታውቋል። ማምሻውን መግለጫ የሰጡት ጠቅላይ ሚኒስትር አብይ በበኩላቸው ኦነግ ትጥቅ አልፈታም ይላል ብዬ አላምንም፣ እናነጋገራቸዋለን ብለዋል ሲሆን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ አቶ ካሳሁን ጎፌ በዛሬው ዕለት ለጋዜጠኞች በሰጡት መግለጫ በመንግስት የተደረገውን የሰላም ጥሪ ተቀብለው ወደ ሀገር ውስጥ የገቡ በርካታ የተፎካካሪ ፓርቲዎች መኖራቸውን ጠቅሰው ከእነዚህ መካከል አንዱ የኦሮሞ ነጻነት ግንባር ኦነግ መሆኑንም ተናግረዋል። ነገር ግን ከቅርብ ጊዜ ወዲህ በተለይ በኦነግ ሊቀመንበር የተሰጠው ከመንግስት ጋር ትጥቅ ማስፈታት ያልተስማማንም የሚለው አማራጭ በመሰረታዊነት ትክክል ያልሆነና መንግስት በትጥቅ ትግል አማራጭ ኢትዮጵያ ውስጥ ለመንቀሳቀስ የሚፈልገው ኃይል ጋራ ወደ ሀገር አስገብቶ ሁለት መንግስት ኢትዮጵያ ውስጥ እንዲኖር የማይፈቅድ መሆኑና ቀይ መስመር የሚበጅለት ጉዳይ መሆኑ በግልጽ መታወቅ መቻል አለበት። አንድ ሺ ሶስት መቶ አካባቢ የሚጠጋ ጦራቸውን ትጥቅ አስፈትተው ለኤርትራ መንግስት አስረክቦ በዛ ላንበሳ ግንባር በጣም ጠንካራ የሚባለው ምሽግ ከፍተንላቸው እጃችንን ዘርግተን አቅፈናቸው ያስገባንበት ዋናው ምክንያት ለሰላም፣ ለዲሞክራሲ፣ ለህግ የበላይነት ለአብሮነት ለወንድማማችነትና ለሰለጠነ ፖለቲካ የከፈትነው በር መዘጋት ስለሌለበት ሁሉም የፖለቲካ ድርጅቶች ከሀገር ውጭ ሲገቡ አሸናፊ ናቸው ያልንበት ዋና ውሳቤ የመረጡት አማራጭ አሸናፊ አማራጭ ስለሆነ ብቻ ነው እንጂ ማንም ተዋግቶ አሸንፎ የገባበት ሁኔታ የለም። የመረጡት ሀሳብ ግን አሸናፊ ሀሳብ ነው። ካረጀ ካፈጀ ኋላ ቀር በትጥቅ ትግል መንግስት ገልብጦ ስልጣን መያዝ ዓለም ላይም ጭምር እየቀረ ያለ ፋሽን፣ ጊዜው ያለፈበት ፋሽን ንቀው ትተው በትክክለኛ መንገድ አለን የሚሉትን ሀሳብ አቅርቦ ተወዳድረው ስልጣን ለመያዝ መርጠው መንግስትን አምነው ወደ አገር ስለገቡ መንግስት ትልቅ አክብሮት አለው። በዛ ደረጃ የገቡ ስለሆነ እንደ አሸናፊ ሁላችንም መንግስትም አሸናፊ ነው፣ እነሱ አሸናፊ ናቸው። የአሸናፊዎች ስብስብ አሸናፊ ሀገር ይፈጥራል ብለን የገባንበት ሁኔታ እንጂ ማንም በጦር አሸንፎ የመጣበት ሁኔታ የለም። አቶ ካሳሁን አያይዘው ከሆነ ጋር በነበረው ውይይት የትጥቅ መፍታት ጉዳይ እንዳልተነሳ ገልጸዋል። ምክንያቱም መንግስት ያቀረበው ጥሪ ከመጀመሪያውም ጀምሮ ሰላማዊ የፖለቲካ ውድድር ፉክክር ሜዳ ላይ እንዲገቡ የቀረበ ጥሪ እንጂ ትጥቅ ይዞ ሰላማዊ ትግል የሚባል ነገር ሊኖር አይችልም። በአንድ ሉዓላዊት ሀገር ውስጥ ትጥቅ ይዞ ሀገር መምራት የሚችለው መንግስትና መንግስት ብቻ ነው። ኢህአዴግም ጭምር ትጥቅ የለውም። ኢህአዴግ መንግስት ለመሰረተ የሚመራው መንግስት ላለው እንጂ ትጥቅ ይዞ የሚንቀሳቀስ የፖለቲካ ድርጅት ለሀሳብ ልዩነት ለሀሳብ ፉክክር ቦታ ያልሰጠ በመሆኑም ጭምር ነው። አንደኛ ሁኔታ መረዳት ያለ የሚያስፈልገው ከመንግስት ጋር ዚግ ስምምነት ያልተረስ ነው የሚለው ነገር ያ ባይሆን ኖሮ በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲገቡ እነሱም ትጥቅ ይዞ አልገቡም። ሁለተኛ ጦራቸው በዛላንበሳ በኩል ሲገባ ትጥቅ ይዞ አልገባም። ስለዚህ የጦር ጉዳይ መፍታት አልፈታም ፈታለው የሚል ጉዳይ ይሄ ዳይሬክትሊ ከህግ የበላይነት ጉዳይ ጋር የሚያያዝ እንጂ ለድርድር የሚቀርብ የፖለቲካ ተፎካካሪ ፓርቲዎች የሚደራደሩበትም ጉዳይ ያልሆነ ቀይ መስመር መሆኑ መታወቅ መቻል አለበት የሚል መንግስት ነው እዚህ ጉዳይ ላይ ማለት ነው። አቶ ካሳሁን በዚህ መግለጫ አያይዘው መንግስትም ሆነ የመከላከያ ሰራዊት እንዲህ ያለ ነገር እንደማይታገስ በአንድ ሀገር ውስጥ ሁለት ጦር እንደማይኖር ገልጸዋል። ማምሻውን መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ በበኩላቸው ኦነግ ትጥቅ አልፈታም ይላል ብዬ አላስብም፣ እናነጋግራቸዋለን ብለዋል። ኦነግ ትጥቅ አልፈታም ይላል ብዬ አላስብም። ምናልባት አፎ ለምታ እንዳይሆን መልሶ ቼክ ማድረግ ያስፈልጋል። ትጥቅ ለማንኛውም የተፎካካሪ ፓርቲ አያስፈልገውም። የሚያስፈልገው ትጥቅ የሀሳብ የተደራጀ ስትራቴጂ፣ የተደራጀ ፖሊሲ፣ የተደራጀ ሀሳብ አሁን ስራ ላይ ያለውን መመጎት የሚያስችል ሪዝናብል ሳይንሳዊ የሆነ መሞገቻ አቅም ነው የሚያስፈልገው እንጂ ክላሽ አያስፈልግም ማን ለመምታት እኛ እኮ ጥሪ ያደረግነው ፋሽኑ አለፈበት አንገዳደል ብለን ስለዚህ ማንም ወደ ኢትዮጵያ የገባ ኃይል ትጥቅ አልፈታም የለም በሚዲያ እንዳያችሁት ሁሉም ሲገባ እኮ ባንዲራ እያወለበለበ ነው የገባ ይገባሉ ትጥቅ ይዞ የገባ የየትም ተቃዋሚ ተፋካሪ የሚባል ፓርቲ አልነበረም አሁንም የለም ኢትዮጵያ ውስጥ ግን ህገወጥ ትጥቅ በጣም ብዙ ነው እንደምታውቁት በየከተማው በየገጠሩ በህገ ወጥ መንገድ የሚገቡ መሳሪያዎች አሉ። ይሄን ከውጭ የመጣው ወይም ያለሰው ይዞት ሊሆን ይችላል። ይሄን በምናወጣው ሕግ ትጥቅ መፍታት ያስፈልጋል። ለዚህ ጉዳይ የኦነግ ሊቀመንበር አቶ ዳውድ ኢብሳ ምን ይላሉ? ጽዮን አናግራቸዋለች። አቶ ዳውድ ኢብሳ በጣም አመሰግናለሁ ለቃለ ምልልስ ፈቃደኛ ስለሆኑ ዛሬ ወደ ደወልኩበት ወደ ቀጥታው ጉዳይ ልግባ የኦሮሞ ነጻነት ግንባር ወይም የኦነግ ሰራዊት ትጥቅ መፍታት አለመፍታት ጉዳይ በጣም አወዛጋቢ ሆኗል በርሶ በኩል ጠይቆት ኦነግ የታጠቀ ኃይል ያለው የት አካባቢ ነው ነጻነት ግንባር ሰራዊት ያለው በደቡብ፣ በምዕራብ አሁን አሉ። ከኤርትራ ደግሞ የታጠቁ አልነበሩም። ስልጠና ሲወስዱ የነበሩ አልነበሩም። እሱ ገብተዋል እዚህ ለመንግስት ሰተን፣ ይሄ ነው ያሉ። አሁን በጠቀሷቸው ቦታዎች ያሉት የኦነግ ሰራዊቶች ምን ያህል ነው ቁጥራቸው? ቁጥራቸው እንግዲህ በዚህ ላይ ይነገራል። ስትጠይቂ እነዚህ ከመንግስት ጋር እንጨርሰዋለን ወይም እነዚህ የታጠቁት ሰራዊቶች ትጥቃቸውን መፍታት የለባቸውም ያምናሉት። እኛ ከመንግስት ጋር የተነጋገርነው ነገር አለ። ይህም አንድ ጦርነት መጨረስ ጦርነቱ እንዲያልቅ፣ ይህም ተስማምተናል። ከዛ በኋላ ደግሞ የሰራዊት ጉዳይ ነው። የሰራዊት ጉዳይ ሲነሳ የኛ ብቻለን፣ የኢህአዴግ ሰራዊት የመንግስት ሰራዊት ሆኖ ሲነገር የተከረመ የፓርቲ ሰራዊት ነው፣ ሁሉ ሰው ያውቀዋል። ይሄንን ኮንሰርናችን አንስተናል፣ ለጠቅላይ ሚኒስትሩም ከእኛ ጋር ስምምነት ላደረጉ እነሱም የኛን ሰራዊት አንስተዋል። እኛ በበኩላችን ዶክተር አብይ አረጎግ ሰራዊታችን አንበትንም፣ እኛም እንዲበተን አደለም የጠየቅ ነው። የዚህ ሰራዊት ውስጥ በስፋት አዛዦች እንዳሉ ሁሉ እጃቸው በደም እየተበከለ አለ። እነዚህ ስክሪንድ መሆናቸው ቬትድ መሆናቸው ተገምግሞ ንጹ መሆኑና ይሄ ሰራዊት የኢትዮጵያ ሕዝብ ሰራዊት መሆኑ የእኛ ጥያቄና የእኛ ስጋት መሆኑ ይህንን እንዲያደርግ መንግስት በኛ በኩል ደግሞ ከእነሱ ጋር የተስማማ ነው። በመንግስት የደህንነት ኃይሎች ማለት የሰራዊቱ የመከላከት ሰራዊቱ እንደዚሁም በኦሮሚያ ፖሊስ እንዴት አድርጎ ኢንቴግሬትድ እንዴት እንደሚሆኑ በዚህ ጋር ተስማምተናል። አሁን እዚህ ስንደርስ ዶክተር ለማ ጋር ይህን አንስተን ይህ እንዴት እንደሚፈጸም ደህንነት ኦፊሻሎች ወም ደግሞ ባለስልጣኖች ከጀነራል አደም ጨምሮ ይህንን ተነጋግረን እኛም ስራችን ጋር ሄደን ስምምነታችን ለእነሱ ገልጸን ከዛ በኋላ ደግሞ ወደዚህኛው ፕሮሰስ እንዴት ለምንሄድ አንስተን እንላቸው። ይህንን በእነሱ እየጠበቅን እያለ በሚዲያ የእነዚህ ኢፒያዴክ ፓርቲ ኦፊሻል በሚዲያ ትጥቅ መፍታት አለመፍታት የሆነ ብቻ ንረት እንደሆነ ይህንን አነሱ እንግሩ እኛ በበኩላችን የተስማማ ነው፣ አንዱ የሚፈታ አንዱ የሚያስፈታ ሳይሆን ሁሉም የኛ እንደሆነና ይህንን ትግሬት አድርገን እንዴት እንደሚሄድ ይህንን ሴንስቤት ኢሹ በዚህ አይነት መልኩ አትግለጹ ማለት ነው የእኛ በኩል ያለ። አቶ ዳውድ እንግዲህ ዛሬ የመንግስት የኮሚኒኬሽን ጉዳዩ ጽህፈት ቤት ሚኒስቴር ዴታው አቶ ካሳሁን ኦነግ ትጥቁን መፍታት እንዳለበት ገልጸዋል፣ ጠንከር ያለ ማሳሰቢያ ሰጥተዋል። ምንድን ነው ያሉት አስተያየት በዚህ ላይ? እነዚህ ማለት ው አይደለም ሰላምም አያመጣም ከስምምነታችን ውጭ ነው ይሄኛው። ይኛው እንግዲህ የጦርነት አዋጅ ከሆነ እነሱ ያድርጉት፣ እኛ የለንበትም። እኛ በሰላም እንዴት አድርገን አብረን እንደምንሰራ ነው የመጣ ነው። ይህንን ሰብረው የሚያደርግ ከሆነ ይሄ ኮሚኒኬሽኑ ባለስልጣን ነው የሚያውቀው ያወጀውን አዋጅ ምን ያደሉ ምን ያላቀውም በዛ ላይ በቻነል አለን እኛ፣ የመንግስት ቻነል በዛ በኩል እንዴት እንደሚያልቅ የተስማማ ነው ወይንም እንቀጥላለን። ከዛ አልፎ ተርፎ ጦርነት ከከፈቱ ይነሱ አቶ ዳውድ ኢብሳ እንግዲህ መጀመሪያም ላይ የኦነግ ሰራዊት ወደ ኦነግ አመራሮቹንም ሰራዊቱም ወደ ኢትዮጵያ ሲገባ የኢትዮጵያ መንግስት በሰጠው መግለጫም እናንተም እንደገለጻችሁት በኢትዮጵያ ውስጥ በሰላማዊ መንገድ ለመታገል እንደሆነ ነው። አሁንም እሱን ነው እያረጋገጡልኝ ያለው። በሰላማዊ መንገድ ለመታገል ትጥቅ ያስፈልጋል ወይ? አገሩ ውስጥ ትጥቅ ያስፈልጋል አላልም። ትጥቅ ማለት መንግስት የሚጠጠቀ ነው። ትጥቅ ነሱ መንግስት አይደለም፣ የሚጋደል ፓርቲ ነው። እነሱ እንደሚሉት የመንግስት አለ። ይሄ የመንግስት እንዲሆን ሄድ እንዲያረጋግጡልን ነው ትራንስፓረንት በሆነ መንገድ። ይህን ደግሞ ስጋታችን ይገዛናል። የእኛም ትጥቅ አያስፈልግም። ይሄ ትጥቅ በሙሉ ከ ፖለቲካ ጫና ወጥቶ ከዚህ በፊት ካምፕ አስገብተ እነሱ ካምፕ አላስገባ ብሎ ችግር ተፈጠረ። ይሄን እንዲደገም አንፈልግም። ትጥቅ አያስፈልግም። ትጥቅ መነሳት አለበት ከፖለቲካ ውድድሩ በዚህ እናምናለን። እስቲ ግልጽ እንዲሆን እንደገና አንድ ጥያቄ ላንሳ። እዚህ ጋር እርስዎ የሚሉት የኢትዮጵያ የመከላከያ ሰራዊት፣ የፌዴራል ሰራዊት። እንግዲህ የተለያዩ አደረጃጀቶች አሉ ኢትዮጵያ ውስጥ። በኢትዮጵያ መንግስት ስር ያሉ ሰራዊት፣ እነሱን ነው ትጥቅ ይፍቱ፣ እኛ የምንፈታ ከሆነ እያሉ ያለው አይደለም። ትጥቅ ይፍቱ አላለም። በእነዚህ ውስጥ የፓርቲ አባል የሆኑ አሉ፣ እኛ የምናውቃቸው፣ የኢትዮጵያ ሕዝብ የሚያውቃቸው እነዚህ ከዛ ውስጥ ስክሪን እንዲሆኑ እንደገና ደግሞ ወንጀል የሰሩ በንሱ ላሉ እነዚህ ስክሪን እንዲሆን ግንገማ ተደርጎ ሪቪው እንዲሆኑ አድርጉ፣ ሪኦሬንት ሪትሬኒንግ ስጧቸው። የኢትዮጵያ መንግስት ሰራዊት ነው የሚል ይሄ ነው። ይህ እንግዲህ አይደለም፣ ይሄ እንግዲህ የፖለቲካ ጥያቄ ነው። ይህንን ነግረናቸዋል። ይህንን ለወደፊት ያደርጋሉ ብለን እየጠበቅ ያለ ያለ የእኛን ትግቤት ድንሆ ትጥቂት የኛ አደለም እንደዚህ የሚሉት ይሄ በኛ ህዝብና የኛ ሰራዊት ላይ ሌላ አይነት አመት ተነስቶ የሰላም እንዲናጋ የማድረግ ካልሆነ በስተቀር ምንም ዋጋ የለውም ብለን እየነበር ናቸው። ይሄ እንግዲህ የፖለቲካ ጥያቄ ነው። ይሄ እንግዲህ ይህችን ጥያቄ ላንሳ፣ አቶ ዳውድ ኢብሳ፣ ይሄ የፖለቲካ ጥያቄ ነው። እናንተ ይሄንን የፖለቲካ ጥያቄ የምታነሱት ትጥቅ ያላቸው ወታደሮችን ይዛችሁ ነው ወይ አይደለም? የአመራሩ ነው። ከመንግስት ጋር ይህንን የሚጨርሰው ጊዜ ታጣቂዎች አይደሉም። ከመንግስት ጋር እየተናገሩ የታጠቁ አሉን እያሉ ነው። አዲስ አበባ ውስጥን ጨምሮ ትጥቅ ያለው ሰው የለ። አዲስ አበባ ነው ያለው። የታጠቁ ግን አሉ እያሉ ነው። አሁን መንግስት እያለ ያለው የታጠቁ ይፍቱ እያለ ነው። እርስዎ ደግሞ የታጠቁ አሉ ብለውኛል፣ በመግቢያችን ላይ ያሉበትንም አካባቢ ጠቅሰዋል። እና እሱን ማለት ነው ምን ነግሬሽ ያለው መጀመሪያ ላይ በሊቸልሻ ያለሁ ትጥቅ መፍታት አለመፍታት ጉዳይ አይደለም። አንዱ አስፈቂ አንዱ ፈቂ አይደለም፣ ሁሉም የእኛ ነው ብለን ነው የተስማም ነው። ይህንን በመንግስት ስትን ውስጥ እንዴት ኢንትግሬትድ ሆነው የመንግስት ሴኪሪቲ ሀይል አካል እንዴት እንደሚሆን ይሄ መንግስት ውስጥ ያለውም ቤትድ ሆነው የህዝብ ስጋትና የእኛ ስጋት ያለውን እነሱም ጉንጎባ አድርጎ እንዴት እንደሚያደርጉ ይሄንን ነው የተስማማ ነው። ምንድን ነው ቀጣይ ሁኔታችሁ? የኢትዮጵያ መንግስት እንግዲህ በዚህ አቋሙ ከጸናና ወታደሮቹ ትጥቃቸውን መፍታት አለባቸው ባለው አቋሙ ከጸና የእናንተ ውሳኔ ምን ይሆናል? አቶ ዳውድ። የኛ ውሳኔ በሰላም መንገድ መሄድ ከእነሱ ጋር ይህንን በሰላም መጨረስ ነው። ከዚህ አልፎ መንግስት ጦርነት የሚከርቱ ከሆነ እነሱን ጠይቅ። አይደለም በጣም አመሰግናለሁ። አቶ ዳውድ ኢብሳ የኦሮሞ ነጻነት ግንባር ኦነግ አመሰግናለሁ። ሊቀመንበር አመሰግናለሁ ሴ የምሽቱን አብይ ርዕስ ዘገባዎች አጠናቀናል። ወደ መጽሔት ክፍለ ጊዜ ዘገባ ስናልፍ ደግሞ በመቀለ ማረሚያ ቤት ልጆቻችን ሰብአዊ መብታቸው ተጥሶ ተይዘው ይገኛሉ ሲሉ የታራሚዎች ቤተሰቦች ገልጸዋል። ሰብአዊ መብታቸው በተጣሰበት ሁኔታ ተይዘው ይገኛሉ ሲሉ የታራሚዎች ቤተሰቦች ገልጸዋል። በማረሚያ ቤቱ ካለፈው ሐምሌ ወር አጋማሽ በማረሚያ ቤቱ በተፈጠረ የሰዓት አደጋ ተያይዞ ለብቻቸው በተያያዙ ከሰባ በላይ ታራሚዎች የተለያዩ ሰብአዊ መብት ጥሰት አድራጎቶች እየተፈጸሙባቸው ነው ነው ያሉት የትግራይ ክልል ጸጥታና አስተዳደር ቢሮ በዚህ ጉዳይ ተጠይቆ ታራሚዎቹ በቃጠሎ ምክንያት ክስ ተመስርቶባቸው በፍርድ ቤት ጉዳዩ የተያዘ በመሆኑ ዝርዝር ማብራሪያ አልሰጥበትም ብለዋል። ሙልጌታ አስባሃ ቅሬታ አቅራቢዎቹና የሚመለከተውን አካል ምላሽ ጠይቆ ሲያበቃ ተከታዩን ዘገባ ልኳል። በመቀለ ማረሚያ ቤት ከሐምሌ ወር አጋማሽ ጀምሮ ከሰባ በላይ ታራሚዎች በቦታው በተፈጠረ የእሳት አደጋ ተከትሎም ከሌሎች ታራሚዎች በተለየ ሰብአዊ መብታቸው በጣሰ መልኩ ተይዘው ይገኛሉ ሲሉ የታራሚዎቹ ቤተሰብ ገልጿል። ቤተሰብ ለመጠየቅ ሲሄድም ብዙ ችግር አለ። እየተሰደው እየተገፈተረ ነው ቤተሰብ የሚመለሰው። አይተ ለመመለስ ቤተሰብ ሲሄድ ተናዶ ተበሳጭቶ እምባው ጨርሶ ነው ወደ ቤት የሚመለሰው። አማዕድዮ ሰንሰለት አሲሩ በሩቅ እየተያየን መነጋገር አንችልም። እጁን በሰንሰለት ታስሮ አይኑን ብቻ አይቼ ተመለስኩ። ከዛ በኋላም የአተት ህመም ተነስቷል ተብለን ለአንድ ወር ያህል ተዘግቶ ነበር። ከዛም ተከፍቶ ተብለን ሄድን። ግን ልጄን ብጠይቅ እሱ በተዘጋ ቤት ነው ያለው አሉኝ። ብጠይቅ የሚሰማኝ አጣሁ። ተመለሱ። ችግሩ ይህ ነው። ወንጀለኛ ከሆኑ በህግ ይጠየቁ፣ ነጻ ከሆኑም በነጻ ይለቀቁ እንጂ እንደዚህ ሊሰቃዩ አይገባም ያሉት በተለየ መልኩ ታራሚዎቹ ከተያዙ ጀምሮ በነበሩ ጥቂት ሳምንታት ወደ ማረሚያ ቤቱ ሲሄዱ በሩቅ ብቻ እንዲያዩ ይደረግ እንደነበረ የገለጹ እነዚህ ቤተሰቦች ከዛ በኋላ ግን ለማግኘትም እየተከለከልንና እየተንገላታን እንገኛለን ሲሉ ገልጿል። በማረሚያ ቤቱ ለታራሚዎቹም በሰንሰለት ታስረው የሚውልበትና የሚያድሩበት ሁኔታም እንዳለ ተናግሯል። ትምህርት ቤት ምክንያት ጥዋት በ12 ወጥቶ ማታ በ12 ነው የሚጠቆምበት። በዚህም ችግር አላቸው። ወላጅና ልጅ በቅርብ ተገናኝተው ማውራትም አይቻልም፣ በርቀት ነው። ገላቸው በወቅታቸው አይታጠውም፣ ለመጸደጃም አይመቻቸውም። ልብሳቸውም በጊዜያቸው አይቀይሩም፣ ማጠብም አይችሉም። እና እንደዚህ አይነት ችግር በዚህም በሽታ ሊመጣቸው ይችላል። ለደም መዝውውርም ማቆም ይችላል። የጠበቀ ነው ማሰሪያውም እና እንደዚህ እንደዚህ አይነት ችግር ነው ያላቸው። ተፈትህሎም ለ ህዝለ ሲ ጽርየት ነይሩ አው እሸኑ እንሱ ችግራቸውን ተፈቷል ተብለን በሚያድሩበት ቦታ ነው ሽንታቸው የሚሸኑበትም የነበረው ቆሻሻም ነበረ ቦታውን ይህንን ተፈቷል ተባል። ሁለተኛ ደግሞ ይመቱ ነበር። አንዳንድ ጊዜ እጃቸውን ውሃ ሲታጠቡ የታሰሩበት ሰንሰለት ይወልቅና አውልቃቸው ተብለው ይደበደቡ ነበር። ይህንንም ተፈቷል ብለውን ለማረጋገጥ ሂደናል፣ ግን ለውጥ የለም። እኛ እያየን ያንገላቷቸዋል። ከኛ በኋላ ደግሞ ምን ሊያደርገዋቸው እንደሚችሉ ፈጣሪ ነው የሚያውቀው ነው ያሉት። በማረሚያ ቤት ያለ ብዙ ችግር አለ ወንድሜ ይዛለ። ስለዚህ እጃቸው በሰንሰረት ለሁለት ወር በላይ ታስረዋል። ለምንም ነገር አይመችም። ቤተሰብ መገናኘታችንን በርቀት ነው ማውራት አችልም። ችግራቸውን መናገር አይችሉም። እነሱ ለብቻቸው የተዘጋ ቤት ነው የሚኖሩ። ስለዚህ መጸዳጃ ቤት ቢገቡም አይመችም፣ እጃቸው የታሰረ ነው። ለመብላትም ይቸገራሉ። ቢፈልጉ ካሳወሱ ፖሊሱ ፈቶ ነው የሚያስበላቸው፣ ካልሆነም ከረሱት ነው ስለዚህ እንደዚህ አይነት ችግር አለ። ችግሩን እንዲፈታ በተደጋጋሚ ለሚመለከታቸው የመንግስት አካላት ብናሳውቅም አልተፈታም ብለዋል። በዚህ ጉዳይ አስመልክቶ ለማረሚያ ቤቱ ስራ አስኪያጅ ለማነጋገር ሞክረን በስራ ጉዳይ በመቀለ ከተማ እንደሌሉ በስልክ ገልጸውልናል። ምላሽ ለማግኘትም ወደ ክልሉ ጸጥታና አስተዳደር ቢሮ ሄደናል። የቢሮው የህዝብ ግንኙነት ዳይሬክቶሬት ዳይሬክተር አቶ ሀፍታይ መሰለም ጉዳዩ ገና በፍርድ ቤት እየታየ ያለ በመሆኑ ዝርዝር ማብራሪያ ከመስጠት ተቆጥበዋል። የተነሳው ነገር እኛም እናውቃለን ቅሬታም እኛም ነበረ የሚመለከታቸው ከኛ ከፀጥታ ቢሮም ብቻ ሳይሆን ከክልል የርዕሰ መስተዳደር ጽፈት ቤትም ሰዎች ተወክለው መጥተው ነገሩን አይተውታል። አጋጣሚ የሆነው ግን ጉዳይ በፍርድ ሂደት ነው ያለው። ባለፈው ክረምት በተነሳው ቀጥሎ ያው የተወሰኑ ታራሚዎች ተጠርጥረው በህግ ሂደት ነው ያሉት። በህግ ሂደት ያለን ነገር ደግሞ አሁን ዝርዝር መረጃ በዛ ጉዳይ ላይ መናገር አዋጁ አይፈቅድም። አዋጅ አምስት መቶ ዘጠና ሁለት በአንቀጽ ሀያ አንድ ንዑስ አንቀጽ ሁለት ላይ ከሀስ ከአምሮሀ ባለው ስናይ ዝርዝር ነገሮችን መስጠት ለፍርድ ሂደቱ ሊያዛባ የሚችል ከሆነ የተዛነፈ ፍርድ ለመስጠት እድል የሚሰጥ ከሆነ እና አላስፈላጊ የሆነ ውጤት የሚያስከትል ነው ተብሎ የሚታመንበት ከሆነ መረጃዎች መሰጠት የለባቸው ነው የሚለው። ስለዚህ ለጊዜው በዛ ጉዳይ ላይ ዝርዝር ነገር ለመስጠት አስፈላጊ ነው ብለን አናምንም እንደ ቢሮ የታራሚዎቹን አያያዝ ቢሮዋችሁን ነው የሚመለከተው እና በዚህ ጉዳይ ያላችሁ ምላሽ ምንድን ነው ብለን ጠይቀናቸዋል። የፍርድ ሂደቱ ስላላለቀ ነው አሁን አንነጋገርም ያልን ያለ ነው እንጂ ስለአያያዛቸው አንናገርም ማለት አይደለም። የተባለ ያሉ ቅሬታ የሚያቀርብ ያሉት አካላት ግን አጋጣሚ ሆኖ በሕግ የተያዘ ጉዳይ አላቸው። ጉዳያቸው ደግሞ አላለቀም። ስለዚህ ስለ እነዚህ ሰዎች ጉዳይ እያወራን ስለሆነ ነው ከእነዚህ ሰዎች ውጭ ያሉት ታራሚዎች ከተጠርጣሪዎች ውጭ ያሉ ታራሚዎች በተመለከተ ልንናገር እንችላለን። ወይም ደግሞ ከዛ አሁን ቅሬታ የቀረበበት ካለው ማዕከል ውጭ ባሉት ማዕከላት ስላለው አያያዝ ከሆነ የምንጠየቀው እሱን ዝርዝር ነገር መሰረት ብዙም ችግር የለውም። በሕግ ስር ስላሉት አካላትና ወይም ደግሞ ጉዳይ ግን መረጃ መስጠት አስፈላጊ አይደለም ተብሎ በአዋጅም ተቀምጧል። የታራሚዎቹ ቤተሰብ ጉዳዩን ወደ ሰብአዊ መብት ኮሚሽን እንዳደረሱ ተናግሯል። በኢትዮጵያ ሰብአዊ መብት ኮሚሽን መቀለ ቅርንጫፍ ከፍተኛ የምርመራ ባለሙያ አቶ ዮናስ ሚዛን ጉዳዩን እየተከታተሉት ይገኛሉ። አስራ ሁለት ሰዎች ናቸው አቤቱታ ያቀረቡት። በአቤቱታቸው መሰረት ወደ ቦታው በመሄድ የምርመራ ሂደቶች እያካሄድን ያለ ነው። የሚመለከታቸው አካላትን አግኝተናል። ታራሚዎችም በቦታው ሄደን ያሉበትን ሁኔታ ለማየት ሞክረናል። ስለዚህ ሁኔታው ገቡ በሂደት ላይ ያለ ስለሆነ እስኪያልቅ ድረስ ምን እንደሆነ እንጠብቃለን ማለት ነው። ውሳኔ እስኪደርስ ድረስ። ለአሜሪካ ድምፅ ራዲዮ ሙልጌታ አጽብሃ መቀለም። ሙልጌታ አጽብሃን እናመሰግናለን። ሌላም ዘገባ አለን። የማህበራትና በጎ አድራጎት ድርጅቶች አዋጅ ማሻሻያ ረቂቅ ለመንግስት ቀረበ። በአዲሱ ማሻሻያ ረቂቅ መሰረታዊ ነጻነቶች የተከበሩ እንደሆኑም ተገልጿል። ረቂቁ በፓርላማ የሚቀርብ ከሆነ መንግስታዊ ያልሆኑ የሲቪል ማህበር ድርጅቶች ከየትኛውም ህጋዊ ምንጭ ገንዘብ መሰብሰብ ይችላሉ። መለስካቸው አምሃ ዝርዝሩን ይዟል። ዛሬ በሂልተን ሆቴል በተዘጋጀ መድረክ በኢትዮጵያ ዴሞክራሲን ለማጽናት የሲቪል ማህበረሰብ ድርጅቶች ሚና በሚል ርዕስ ግማሽ ቀን የወሰደ ውይይት ተካሂዷል። ለውይይቱ መነሻ ሐሳብ ያቀረቡት የሲቪል ማኅበረሰቡን የሚገዛውን በ2001 ዓ.ም የወጣውን የማኅበራትና በጎ አድራጎት ድርጅቶች አዋጅን ለማሻሻል የተቋቋመውን ቡድን የሚመሩት አቶ ደበበ ኃይለ ገብርኤል ናቸው። አቶ ደበበ ለቪኦኤ እንዳሉት በኢትዮጵያ ዴሞክራሲን ለማጽናት ተስፋ የሚሰጡ ብዙ ጅምሮች አሉ። ከዚያም ባለፈ ተስፋ የሚያሳድሩ እርምጃዎች በመንግሥትም ሆነ በገዢው ግንባር በኢህአዴግ እየተወሰዱ ናቸው ብለዋል። በተለይም ገዢው ግንባር ባለፈው ሳምንት በአስራ አንደኛው ጉባኤ ላይ ዘርፉን በተመለከተ የወሰደውን እርምጃ አስታውሰው ይህን ብለው ነበረ። ከዚህ ቀደም ገዢው ፓርቲ ይህን ዘርፍ ይመለከተው የነበረው ለሀገር ደህንነት ስጋት እንደሆነ፣ አጥፊ እንደሆነ፣ የኒዮሊበራል ሀሳብ አቀንቃኝ እንደሆነ፣ ለሀገር እድገት ያን ያህል በተለይ ለዲሞክራሲ ስርዓት ግንባታ ያን ያህል ፋይዳ ያለው እንዳልሆነ አድርጎ ነበር የሚያስቀምጠውና አሁን ግን በነዚህ ባለፉት ስድስት ወራት ውስጥ ከጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን መምጣት ጋር ተያይዞ የሚታዩ ለውጦች አሉ። ከዚህ በፊት ዝም ብሎ ንግግር ነበረ የነበሩት፣ አሁን የድርጅቱ ሰነድ ላይ ማስቀመጥ አለ። ይሄ አንድ ትልቅ ትልቅ ነገር ነው። ያለውን ችግር አፕሪሽየት አድርገው ወደፊት ደግሞ ምን መሆን አለበት የሚለውንም አመላክቶ ያስቀመጠ ነው እና ይሄ ተስፋ ይሰጣል። አቶ ደበበ የሚመሩት ቡድን የሲቪል ማህበረሰብ ድርጅቶች ከ2001 ዓ ም ጀምሮ ሲተዳደሩበት የነበሩትን ህግ ለማሻሻል የተቋቋሙ ቡድን ስራውን አጠናቆ ረቂቁ ያለበትን ደረጃ አስረድተዋል። ዴሞክራሲን በኢትዮጵያ ተቋማዊ በማድረግ ረገድም ይህ አንዱ ተስፋ የሚሰጥ እርምጃ ነው ይላሉ። የህግ ማሻሻያ ስራዎች ተጀምረዋል። በጠቅላይ አቃቤ ህግ ስር የተቋቋመ ምክር ቤት አለ። የፍትህና የህግ ማሻሻያ ምክር ቤት። ይሄ ምክር ቤት በዋናነት የሚመለከታቸው የህዝብ ሮሮ የሚቀርብባቸው ለዲሞክራሲያዊ ስርዓት ግንባታ አስቸጋሪ የሆኑ ህግጋትን የመፈተሽና የማየስራ ነው የሚሰራ ና ያስራ እየተሰራ ነው ከዛም አልፎ ለምሳሌ ሲቪል ማህበረሰብ ድርጅቶችን የሚመለከት ራሱን የቻለ የጥናት ቡድን ተቋቁሞ ያ የጥናት ቡድን ጥናት አካሂዶ እንደዚሁም ረቂቅ ህግ አዘጋጅቶ አሁን አቅርቧል ለመንግስትና፣ እነዚህ ተስፋ የሚያሰጡ ናቸው። አቶ ደበበ ኃይለ ገብርኤል የረቂቁን ይዘት አንዳንድ ገጽታዎችንም ለቪኦኤ አብራርተው ነበረ። የኤጀንሲውን አደረጃጀትና ስልጣንም በሚመለከት የኤጀንሲ ስልጣን ከቁጥጥር ይልቅ ወደ ማስቻል ወደ አቅም መገንባት ጭምር እንዲያዘነብል እንዲያደርግ ሆኗል። ሌላው በዚህ ህግ ላይ መሰረታዊ የሚባሉ ነጻነቶች ተጠብቀዋል። በተለይ የመስራት ነጻነት፣ የሲቪል ማህበረሰብ ድርጅት ህጋዊ በሆነ በማንኛውም ስራ ሁልጊዜ መስፈርቱም የሆነው ያ የተያዘው ስራ ህጋዊ ነው፣ ህጋዊ አይደለም የሚል ነው። ስለዚህ ምንም አይነት ገደብ ሳይኖርባቸው በየትኛውም የስራ ዘርፍ መሰማራት ይችላሉ። እንደዚሁም ህጋዊ ከሆነ ከየትኛውም ምንጭ ገንዘብ የመጠየቅ፣ የመሰብሰብ የሰበሰቡትን ገንዘብ የመጠቀም ነጻነት እንዲጠበቅ ተደርጓል። ይህንን የውይይት መድረክ ያዘጋጀው ፍሬድሪክ ኤበርት ስቲፍተንግ የተሰኘ በጀርመን መንግስት ድጋፍ የሚሰራ ምግባረ ሰናይ ድርጅት ነው። በውይይቱ የተነሱ ዋና ዋና ጉዳዮችን ሰፋ ባለ ዝግጅት ይዘን ለመቅረብ እንሞክራለን። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈው ዝግጅታችን ይቀጥላል። ዘገባዎቻችንን አጠናቀናል። አሁን ሰዓቱ ሶስት ሰዓት ከአርባ ደቂቃ ይላል። እኔ የሚታየኝ እሱ ነው። አዲሱ ለየት ያለ ነገር ይታይሃል? ከአርባ አንድ ነች ግ እርግጡ መናገር ነው የሚሻለው በኢትዮጵያና በአቅሽ ተናግርሬ ያለው ሰዓቱን ከምሽቱ ሶስት ሰዓት ከ41 ደቂቃ ነው። በመቀጠል የሚቀርበው ኢትዮጵያውያን በአሜሪካ ነው። አዘጋጅና አቅራቢው እዚሁ ጎን ይገኛል። አዲሱ እጅ ከምን እስቲ እጄ ከምን ዛሬ ቆንጅት ወደ ሴንት ሉዊዝ ሚዙሪ ነው የምንሄደው። የሴንት ሉዊዝ ኢትዮጵያውያን ማህበር ለአንድ ቀድሞ የማህበሩ ፕሬዚዳንት ስለነበሩ ገድሉ መታፈሪያ ይባላሉ። የሚዙሪ ግዛት የጀግና ሜዳሊያ ሸልሟቸዋል። ለምን ብዬ ጠየቅኩ እና ግን ከተሸላሚው ጋር የማኅበሩን ፕሬዚዳንት አቶ ሰይፉ ጉደታን ሁለቱንም እንግዶች ያርጊያቸዋለሁ። ታዲያ ወደ ተሸላሚውና ስለ ሽልማቱ ዓላማ ከማውራታችን በፊት አቶ ሰይፉን እስቲ ስለ ሴን ሉዊስ የኢትዮጵያን ማህበር እንቅስቃሴ ያውጉን ባጭሩ ብያቸዋለሁ። ከዛ ነው የሚጀምሩት። እሺ፣ አመሰግናለሁኝ እድሉን ስለሰጠኸኝ። የሴንት ሉስ አካባቢ የኢትዮጵያ ኮሚኒቲ ማህበር ነው የሚባለው። ስደተኛ መምጣት በጀመረበት በአስራ ዘጠኝ ሰማኒያ ሶስት አካባቢ ነው ተጀመረው በዚህ ሀገር አቆጣጠር። ጥሩ መልካም አመለካከት ራይ የነበራቸው ሰዎች ተሰባስበው የጀመሩት ኮሚኒቲ ነው። ስንተኛው መሪ ነው እርሶ? ከአቶ ገሉ ጋር ሁለት ሺህ ጀምሮ ዴፒቲ ዳይሬክተር ሆኜ ነው የሰራሁት ምክትል እሺ ከዛ በኋላ ግን ያን ዋናው ዲሬክተርማ ነበር አቶ ገሉ ነበሩ አቶ ገሉ ነው ከዛ በኋላ ከኤግዚኪቲቭ ከወጣው በኋላ በቦርድ ውስጥ ቀጥዬ አሁን የቦርዱ ፕሬዚዳንት ነኝ እንግዲህ በዚህ የኮሚኒቲ በጣም በርካታ ነገሮችን በሴንት ሉዊስ አካባቢ አከናውኗል ስደተኛን የመርዳት በተለይ የምናገኘው ግራንት ስደተኛን የሚመለከት ስለነበረ የመንግስት ድጎማ። አዎ፣ የመንግስት ድጎማ እና የሌሎችም ድርጅቶች የሚሰጡን ነበረ። ያው በየጊዜው ሀሱሉ ተጨርጨርህ ግራንት እየጻፍክ ነው አቶ ገድሉ፣ በዚህ በጣም የሚያሰገን ነው። ያን በማድረግ ሰራተኛ እስከ ሰባት ነበሩ በዲስፈትንሽ ከተማ ሰራተኞቹም ደግሞ ሁሉም ኢትዮጵያኖች ነበሩ ማለት አይደለም። ሶማሌ ነበረን፣ ኤርትራዊ ነበረችን፣ ተባንቱ ነበረን፣ እኛም ደግሞ ከኢትዮጵያ ነበር። በኢትዮጵያኖች ላይ ብቻ ያተኮር አልነበረም። ኢንተርናሽናል የሆነ ስራ ነበር፣ ዓለማቀፍ። ስሙ ግን ኢትዮጵያ ነው የምትሉት? አይደለም፣ ስሙ ኢትዮጵያዊ ነው። ግን በርካታ በተለይ የኢትዮጵያ ስደተኛ መምጣት ካቆሙ በኋላ በርካታውን የአፍሪካ ስደተኞችን ይዘን እንንቀሳቀስ ነበር። እዚህ አካባቢም አለ የኢትዮጵያውያን ኮሚኒቲ ሴንተር ወይም ማዕቀል ተብሎ፣ ግን አፍሪካውያን ስደተኞችን የሚያስተናግድ የሚረዳ አለ፣ እዚህ አዲስ አይደለም። መልካም ግን ፎከሳችንን፣ እንትን እይታችንን ከኢትዮጵያ ህብረተሰብ አላወጣ ነው እና በኢትዮጵያ ህብረተሰብ ደግሞ የሚሰሩ ስራዎችን እነዚህን፣ አሁን ቅድም የነገርኩህን፣ ለምሳሌ ሲቲዝን ከሆኑ በኋላ ወደ ጠበቃ የሚያደርስ ጉዳይ ሲኖራቸው ነው። ገንዘቡን ብዙ ስለሆነ ወደ እኛ የሚመጡ በርካታ በርካታ ሲቲዝኖች ነበሩ ኢትዮጵያውያን። እነሱ ሁሉ ረሽተናል፣ ሬቤ አይገባቸውም አላልንም። ከእንትናችንም ውጭ ወጥተናል። ከ- ከአለማቸው ከስራቸው ስትራክቸር የሆኑ ፕሮግራሞች አሉ። ለምሳሌ ኢንተርናሽናል የሚባል ድርጅት አለ፣ ኢንተርናሽናል ኢንስቲትዩት እሱም ስትራክቸር የሆነ ድርጅት እንትን ስራ አለው። ደግሞ መዋቅራዊ የሆነ በደቶሎቶሎ እንዳላቋረጠው እንግዲህ አማርኛ ብቻ ቢጠቀሙ ከተቻለ። ለዚህ ነው አስር እየገባህ የማደናቅፍ ቦት፣ ይቅርታ። እሺ፣ እሺ፣ እንግዲህ የተወሰኑ ስራዎች አሉት። የኢንተርናሽናል ኢንስቲትዩት ነው የሚባሉ ስሙ። እሺ፣ ሌላ የኢትዮጵያን እንትን በተመለከተ ድርቅን በተመለከተ ገንዘብ ህብረተሰቡ እያሰባሰበ በኢትዮጵያ ኮሚኒቲ በኩል ወደ አገር ቤት ልከናል። ወደ መስራቅ ሀረር አካባቢ ውሀ ሰባት ጉድጓዶች እንዲቆፈሩም ፈሩም ህብረተሰቡን አስተባብረን ገንዘብ ሰብስበን ልከን ከዩኒሴፍ ጋር ተባብረን አሰርተናል። ባለንበት አካባቢ ለምሳሌ የዚህ የናይን ኢለቨን የሰፕቴምበር አስራ አንድ ዘጠኝ አስራ አንድ ቀውስ በተፈጠረ ጊዜ በከተማችን ያሉ ስላም ወገኖቻችንን ስደተኛው ላይ በጣም ከፍተኛ መሳደብ ማስፈራራትናሆን ይደረግ ነበር። የእስልምና ምነት ተከታዮች ላይ በዚህ በጥቃቱ የተነሳ እንደው በጥቃቱ የተነሳ ብዙ ቻል ነበር እ በዛን ጊዜ እንግዲህ አንድ ትልቅ ነገር የተሰራው ነገር ቢኖር ትልቁን ድርሻ ትብሉ ነው የሚወስደው። ያን ጊዜ አቶ ምን ነበር የሚሰሩት? የዛን ጊዜ አቶ ገድሎ ወደ ዳይሬክተር። አሁን ምንድን ነው የአቶ ገድሎ በአሁኑ ሰዓት? አሁን ያው የኮሚኒቲ አባል ነው ግን አሁን በጡረታ ላይ ነው። ከነበረበት ሌላ ስራ ከእርሶ ልስማ ብዬ ነው ደሳቸው ሄዳለው። እሺ ይቀጥሉ። እርስ ግ እና እና በዛን ጊዜ የዚህ ሰፕተምበር አስራ አንድ የተደረገው ነገር በጣም ኢምፖርታንት የሆነ ነገር ነበር፣ በጣም ጠቃሚ የሆነ ነገር እና ይሄንን ነገር ማስቆም አለብን በሚል ካሉት ትልልቅ ድርጅቶች የስደተኛ ድርጅቶች ጋር በመነጋገር ሙከራ ብናደረግም ፈሩ። ከመንግስት እንትን ጋር እንደዚህ ምናም ምናምን ኖ ኖ ይሄ እኮ የፍትህ ጥያቄ ነው ስራችን አይደለም ወይ የሚል እንትን አንስተን ባይከተሉንም እኛ ገፋንበት፣ ገፋንበት። ከስቴት ዲፓርትመንት ከኤፍቢአይ፣ ከፖሊስ ኮሚሽን፣ ከተለያዩ የውክልና ያላቸው የኮንግረስ ሰዎች ወኪሎቻቸውን ልኮ በጣም የተዋጣለት ኮንፈረንስ አደረግን እና ድጋፍ አገኘን። ከመንግስታዊ ድርጅቶች ማንም እርምጃ እንዳይወስድ በዛ አካባቢ የፖሊሱንም ኃይል አጠናከሩ እና ያ የማይረሳ ትልቅ ተግባር ነው የሰራ ነው። ሌሎች ሌሎችንም እንትን ሰርተናል። አቶ ገሉን ስትጠይቆ ያብራራል። በቁጥር ሰባትነን በላችሁኛል። ሙሉ ሰዓት ሙሉ ጊዜውን ጽህፈት ቤት ውስጥ የሚያሳልፍ አለ። እንደ በየጊዜው እንግዳ ስለሚመጣ ነው እንደ ብዙ ቦታዎች ተዘግቶ ይውልና በአጋጣሚ ማታ እንደው ከመደበኛ ሥራ ስትወጡ የምትከፍቱት የስራ አይካሄዱ ምን ይመስላል? እንደው ባጭሩ አሁን ህብረተሰቡን ብቻ በማገናኘት እንቅስቃሴ ነው የምናደርገው። በእርግጥ አልፎ አልፎ እንደዚህ በግል የሚመጡ ሰዎችን በተለያየ መንገድ እንረዳለን። አቶ ገድሉ ያንንም ስራ በግሉ አልተወውም። የሙሉ ሰዓት ሰራተኛ ግን የለም። አሁን የለንም ሰራተኛ። አቶ ገድሉ ይሰሙኛል አሉ አይደለም? አዎ፣ አለ አለ። እስካሁን በትዕግስት ስላልዳመጡኝ በጣም አመሰግናለሁ። አቶ ሰይፉን ስለ ያዝኩ የሴንት ሉዊስ ኢትዮጵያውያን ማህበረሰብን ጽህፈት ቤትን አቋም፣ ይዞታ፣ አሰራር የተዚህ ቀደም አስተዋጽኦ እንዲዘረዝሩ እድል ለመስጠት ነው፣ ካገኘኋቸው አይቀር። በዚህ መሀል አቶ ገድሉ ለምን ቀረቡ ሊባል ይችላል በአድማጭ ዘንድ። ዋናው የዚህ ውይይት እንደውም መነሻ አቶ ገድሉ ናቸው። ለአቶ ገድሉ ለፈጸሙት ተጋድሎ መልካም ሥራ የሚዙሪ ግዛት የጀግና ሜዳሊያ አሸልማቸዋቸዋል። አንድ ኢትዮጵያዊ ስኬት አሳይቶ በሥራው ተመስግኖ ለዚህ መድረስ ትልቅ አርአያነት ያለው በመሆኑ ከአሁን በኋላ በዛ ያለውን ውይይት ከአቶ ገርሉ ጋር ነው የማረገው። አቶ ገርሉ በቅድሚያ እንኳን ደስ ያለወት። አሜን አሜን። አቶ አዲሱ እኔም በጣም ደስ ብሎኝ አቶ ገድሉ ብዙ የፈጸሙት ነገር አለና ምናልባት እንግዲህ ከእሳቸው ጋር ስብይ ዋይ በሚቀጥለው ፕሮግራም ይዘረዝሩልናል። አመሰግናለሁ። ሁለታችሁንም ልታመሰግኛቸው ነበር አንቺ። አዎ አመሰግናለሁ በጣም። አቶ ገድሉ ግሩም ስራ እየሰሩ ነው። የሚቀጥለው በመጪው ሳምንት ነው። በጣም ብዙ እስከ ኮንግረስ ያቀረባቸው ስራ ሰርተዋል። ጎበዝ ናቸው መሸለምም። ወደሚቀጥለው ዝግጅት እንለፍ። ዲሞክራሲ በተግባር በኢትዮጵያ ብሔራዊ ግንባታ ላይ ትኩረት ያደረገ ህዝባዊ የምክክር መድረክ በቅርቡ በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ ተዘጋጅቶ ነበረ። በዚያ የሚገኘው ዘጋቢያችን ዳንኤል አርጋው ከጉባኤው አስተባባሪ ከዶክተር ዘነበ በየነ ጋር ቆይታ አድርጎ የሚከተለውን ልኳል። በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ በኢትዮጵያ ብሔራዊ ግንባታ ላይ ትኩረት ያደረገና በመጪው በወርሃ ታህሳስ በዋሽንግተን ዲሲና ሎስ አንጀለስ ከተማ ይደረጋል ተብሎ ለታቀደው ህዝባዊ ስብሰባ የምክክር መድረክ ባሳለፍነው ሰሞን ተካሂዶ ነበረ። መንግስት ሊጠቀምበት የሚችል ሀገራዊ አንድምታና ሀገርንና ህዝብን ማዕከል ያደረገ ፖሊሲዎችን ነድፎ ለመንግስት ማቅረብ ተቀዳሚው የውይይቱ ተልእኮ መሆኑን ነው አዘጋጆቹም ይገልጹት። ዶክተር ዘነበ በየነ ይባላሉ። በኢትዮጵያ ብሔራዊ ግንባታ የምክክር መድረክ ከመስራቾቹ መሀል አንዱ ናቸው። ዶክተር ዘነበ በአዲስ አበባ ዩኒቨርሲቲ በምርምር ጥናት በእረፍት ላይ የሚገኙ ሲሆን በአሁኑ ወቅት በዚህ በዩናይትድ ስቴትስ በሚሲሲፒ ግዛት በሚጎፍ ስኩል የዓለም አቀፍ የትምህርት ዘርፍ ክፍል ኃላፊ በመሆን በማገልገል ላይ ይገኛሉ። በኢትዮጵያ ብሔራዊ ግንባታ የምክክር መድረክ አስፈላጊነቱን በመግለጽ ይጀምራሉ። ይህም ፕሮጀክት ወደ ስራ ያመጣ ነው። ከሁለት ዓመት በፊት አካባቢ ሀገራችን የነበረችበትን ሁኔታ ሁላችንም እናውቀዋለን እና የዛ ችግር ዋናው መንስኤው ምንድን ነው የሚለውን ጥያቄ ስናነሳ አንዱ ይሄ ሀገራዊ ስሜት የምንለው ነገር አለመኖር፣ ግለሰቦች ከብሔራቸው በዘለለ ስለ ሀገራቸው ምናልባት የማያስቡበት የማይጨነቁበት አንዱ ሌላውን እንደ ባላንጣ ከዛም ሲያልፍ እንደ ጠላት የሚያይበት አዝማሚያ በመፈጠሩ እንደዛ አይነት ችግር ላይ ደርሰናል። ስለዚህ ይሄንን ችግር እንዴት ነው መቅረፍ የምንችለው የሚለውን ነገር የተወሰኑን በአዲስ አበባ ዩኒቨርሲቲን በአንድ ከውጭ ሀገር የሚገኝም ጓደኛችን ኢትዮጵያ ውስጥ ያደገ ዝን የውጭ ዜግነት ያለው ይዘን ተነሳን። ከዛ በኋላ ለመንግስት አቀረብን። ከመንግስት ጋር በአንዳንድ ነገሮች ላይ ከተነጋገርን በኋላ ወደ ስራ ገባን እና ኢትዮጵያ ላይ ሁለት ስኬታማ ኮንፈረንሶችን አደረግን። ከዛ በኋላ ለፖሊሲ ዶክመንት የሚሆን ግባቶችን ካዘጋጀን በኋላ መሆን የሚገባው ይሄ ነው ወይ? በሀገር ውስጥ ብቻ መወሰን አለብን ወይ? ውጪ ከፍተኛ አቅም ያለው ወገን አለን። የራሳቸው የሆነ ስጋት አላቸው። የራሳቸው የሆነ ደግሞ ህልምም አላቸው። ኢትዮጵያ እንዴት መሄድ አለባት፣ ምን መሆን አለባት የሚለውን ሀሳብ ሊያንሸራሽሩ የሚችሉ ሊያጎለብቱ የሚችሉ ወገኖች አሉን እና የእነሱን እሳሳብ ሀሳብ ለምን አንጨምርም የሚል እሳቤ ይዘን ነው እንግዲህ ወደ አሜሪካን የፕሮጀክቱን ያመጣ ነው። ሶስት ዋና ዋና የምክክር መድረኮችን አድርገናል። የመጀመሪያው በፈረንጆቹ አቆጣጠር ሴፕቴምበር ስሪ ወይም መስከረም ሶስት በዋሽንግተን ዲሲ ቀረም አምስት በሺካጎ እና የመጨረሻውን በሎስ አንጀለስ አድርገናል። በውይይቱ ላይ የተነሱ አንኳር አንኳር ሀሳቦች እንደምን ያሉ ናቸው ዶክተር ዘንድረ? እንግዲህ ሶስቱም ከተሞች ላይ ዋሽንግተን ዲሲ፣ ሺካጎም፣ ሎስ አንጀለስም ላይ የተገኙት የተለያዩ የሕብረተሰብ ክፍልን የሚወክሉ ኢትዮጵያውያን ትውልድ ኢትዮጵያውያኖች ስለ ኢትዮጵያ ጉዳይ ይመለከተናል፣ ስለ ኢትዮጵያ ጉዳይ ያገባናል የሚሉ ወገኖች ናቸው። እና በዋናነት እንግዲህ እየተነጋገርነው ምንድን ነው በታህሳስ ወር ሁለት ትላልቅ ልክ ኢትዮጵያ እንዳደረግ ነው ኮንፈረንሶች ለማድረግ አስበናል። አንዱ በዋሽንግተን ዲሲ ነው፣ ሌላኛው ደግሞ በሎስ አንጀለስ ነው። ስለዚህ እነዚህ ትልቅ ኮንፈረንሶች ዋና ዋና የስብሰባ መድረኮች ላይ በምን መልኩ እንሂድበት፣ ምን አይነት ጉዳዮችን እናፍካት እነማን ማን ይካተቱ፣ የውይይት መነሻ ሊሆን የሚችል ጽሑፍ መቅረብ ስላለበት እነማን ያቅርቡ፣ በእነዚህ ጉዳዮች ላይ ለመነጋገር ነው። እንግዲህ እነዚህ ሶስት ከተሞች ላይ ያደረግነው ስብሰባ በዕለቱ ላ ከብሔራዊ ግንባታ በፊት እንደ ብሔራዊ እርቅ መውረድ አለበት የሚል ሀሳብ ተነስቶ ነበር። ይሄን ከግምት ውስጥ አስገብታችኋል? አዎ፣ እንግዲህ ወደ ቶፒኩ ስፔሲፊክ ወደሆኑት ቶፒኮች ስንሄድ ብዙ ጉዳዮች ላይ ተነስተዋል። ለምሳሌ ቋንቋ ጉዳይ ተነስቷል። የታሪክ ጉዳይ ተነስቷል። የእርቅ ጉዳይ ተነስቷል። የባህል ጉዳይ ተነስቷል። በመጀመሪያ ደረጃ ኢትዮጵያዊ የሚያደርጉን ዋና ዋና እሴቶቻችን ዋና ዋና ቁም ነገሮቻችን ምንድን ናቸው ብለን ስንል እንደ ገመድ የሚያስተሳስሩን ባህላችን ነው፣ ቋንቋችን ነው፣ ታሪካችን ነው። ሌሎችም ሌሎችም ነገሮች ይጨመራሉና ከዚህ ግን በአብዛኛው ሶስቱም ቦታ ላይ በተደጋጋሚ ይነሳ የነበረው በመጀመሪያ ደረጃ እዛ ሀገር ላይ ከኃይለ ስላሴ ጊዜ ጀምሮ ከዛም በፊት የነበረው ከዛም ሲመጣ በደርግ ኢቨን በአሁኑም በኢህአዴግ ስርዓት ብዙ ስህተቶች ተሰርተዋል፣ ብዙ ጥፋቶች ተደርገዋል። ስለዚህ የመጀመሪያው እንደዚህ አይነት አገራዊ ጉዳይ ለመወያየት እርቅና ሰላም ያስፈልጋል። ሪከንሳይሌሽን የምንለው እንደዛ አይነት መድረክ ያስፈልጋል። አገራዊ እርቅ ሳይደረግ ሁላችንም በሆዳችን ብሶታችንን ይዘን ቂማችንን ይዘን ወደ አንድ ገበታ ኑ ማለት ፌዝ ነው የሚሆነው። ስለዚህ የመጀመሪያው መደረግ የሚገባው አገራዊ እርቅ ያስፈልጋል የሚል ነገር ተነስቷልና ይሄንን ፕሮጀክት ይዘን ስንነሳ በመጀመሪያ ደረጃ ያሰብነው ነገር ምንድን ነው? ኢትዮጵያን ይጠቅማል ብለን እስካልን ድረስ የማይነካ ርዕስ የለም፣ የማይዳስ ማሰስ ሀሳብ የለም፣ የማይጋበዝም ዜጋ አይኖርም። በዚህ ላይ ነው የተነሳ ነው። ስለዚህ ይሄ እርቅ በኢትዮጵያ ወደፊት ለመራመድ አስፈላጊ ነው ብሎ አብዛኛው ሰው የሚያምንበት እስከሆነ ድረስ አንዱ የውይይት ሀሳባችን እሱ ይሆናል ማለት ነው። እንዴት እንሂድበት ነው። እርቅ ያስፈልጋል አያስፈልግም የሚለው ብዙ ጥያቄ ያለ አይመስለኝም። እንዴት እንሂድበት የሚለውን ነገር ግን ያስፈልጋል በመጀመሪያ ደረጃ እርስ በራሳችን ታርቆ አንድ ሰው በአንድ ሀገር ላይ ሰላም እንዲሰፍን ካስፈለገ ከታሪክ ጋር መታበቅ ያስፈልጋል። እኛ እኮ በታሪካችንም አንስማማም። የሚያሳዝንና የሚያሰጋው ነገር እዛ ላይ ነው። አንድ የሚያደርገን ታሪክ የለም። አዎ በተለያየ የመንግስት ስርዓት ውስጥ የተለያየ ብሶት፣ የተለያየ ጥፋት ተደርገዋል። በማወቅም ባለማወቅም የተለያዩ ወንጀሎች ተፈጽመዋል። እነዛን ወንጀሎች እንዴት ነው አድሬስ የምናደርጋቸው የሚለው አይ ቲንክ አንዱ የፕሮግራሙ የዚህ ፕሮጀክቱ አንዱ ሀሳብ መሆኑ የማይቀር ነው። እዛም ላይ የምንወያይበት ይሆናል። ቅድም እንዳልኩት በምን መልክ እንሂድበት፣ የማንን ሀገር ተሞክሮ እንመልከት። እኛ እንደ አገር ሁልጊዜ ትልቁ ችግራችን ምንድን ነው? ዛሬ ኢትዮጵያ ያየችው ችግር የመጀመሪያው አይደለም፣ የመጨረሻውም ላይሆን ይችላል። ከዚህ በፊት አያት ቅድመ አያቶቻችን የተለያዩ ችግሮችን አሳልፈዋል። እነሱ ችግር ባጋጠማቸው ሰዓት ኢትዮጵያዊ መፍትሔ እየሰጡ ነው ሀገራችንን እስከ ዛሬ ያቆዩል። የእኛ ችግራችን ምንድን ነው? ዛሬ ላለው ኢትዮጵያዊ ችግር የውጭ መፍትሄ ለማምጣት እየሞከርን ነው እንዲህ አይነት ችግር ውስጥ የወደቅነው። ስለዚህ ኢትዮጵያ ውስጥ የራሳችን የሆኑ አገር በቀል የሆኑ ብዙ የመፍትሄ ሀሳቦች፣ የመፍትሄ አካሄዶች አሉ አገር በቀል ጥበብ የምንላቸው እና እነዛን በመጠቀም የራሳችንንም ታሪክ በመፈተሽ ከዚህ በፊት የነበሩ የተሰሩ ስራዎች የተጠቀሙባቸውን መንገዶች ተጠቅመን ሀገር ላይ እርቅ ማውረድ እርቅ ላይ መስራት ተገቢ ይመስለኛል። ዶክተር ዘነበ ይህንን መሰሉ ሕዝባዊ ጉባኤ ስታዘጋጁ ወጪ ይኖረዋል። የገንዘብ ምንጫችሁ የት ነው? ከኛ ጋራ አብሮ ይሄንን ፕሮጀክት ሲጸነስ ጀምሮ አብሮን የነበረ የኢትዮጵያ ወዳጅ የሆነ ኢትዮጵያ ውስጥ ያደገ ኢትዮጵያ ውስጥ የተማረ ኖርዌጃዊ ጓደኛ ኖርዌጃን አለ። ከዚህ በፊትም ኢትዮጵያ ውስጥ ከፍተኛ ሚና የተጫወተ ነው። ለምሳሌ አዲስ አበባ ዩኒቨርሲቲ የጋዜጠኞችና ኮሚኒኬሽን ትምህርት ቤት ሲቋቋም ከፍተኛ ሚና የተጫወተ ፈንድ በማሰባሰብ የረዳን የኢትዮጵያ የቁርጥ ቀን ልጅ አለ። ስለዚህ ይሄንን ፕሮጀክትም ስናስብ እሱን ነው ያማከርነው። እንዴት ልናደርግ እንችላለን? ጥሩ ሀሳብ ነው፣ ተግባራዊ ማድረግ ግን ቀላል ወጪን የሚጠይቅ አይደለም። ስለዚህ በምን መልክ ተረዳናለህ የሚለውን ጥያቄ እሱ ጋር አቀረብንለት። ሁሌም እንደሚያደርገው ሁሉ ከፍተኛ እገዛ አደረገልን እና ከእሱ ኦድላንድ ኮንሰልት የሚል ድርጅት አለው በእሱ በኩል የመጣ እርዳታ ነው። ስለ ጊዜው እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ስልኝ ዳንኤልንና እንግዳውን ዶክተር ዘነበ በየነን እጅጉን አድርገን እናመሰግናለን። ከመሰናበታችን በፊት አጠር ያሉ ማጠቃለያ ዜና እናሰማ። በዛሬ ሁለት ሁለት መቶ አርባ የሚሆኑ የጥቅማ ጥቅም ጥያቄ አለን ያሉ የመከላከያ ሰራዊት አባላት ከነትጥቃቸው ወደ ቤተ መንግስት በማምራታቸው የተነሳ ተፈጥሮ የነበረው መደናገጥ መረጋጋቱን የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ገልጸዋል። ወታደሮቹ ከሀዋሳ የቡራዩን ጉዳይ ለማብረድ የተጠሩ መሆናቸውንና ግዳጃቸውን ጨርሰው ወደ በሚመለሱበት ጊዜ ዶክተር አብይ ነው ችግራችንን የሚፈታው በሚል ወደ ቤተ መንግስቱ ማምራታቸውን ኮሚሽነሩ ገልጸዋል። ወታደራቹ ዓላማቸው ምን እንደሆነ እስከሚታወቅ ድረስ ሌላ ኃይል ተጠርቶ አካባቢው በጥበቃ ስር እንደነበረም ተናግረዋል ኮሚሽነሩ ጠቅላይ ሚኒስትር አብይ አህመድ ማምሻውን ለሀገር ውስጥ መገናኛ ብዙሀን በሰጡት መግለጫ ጉዳዩ በሰላማዊ መንገድ በውይይት ተፈቷል ብለዋል። አድማጮቻችን፣ ደህና ደሩ። የትግርኛው ፕሮግራም ይቀጥላል። አዲሱ አበበና ቆንጅታየነን በእኛ በኩል ደህና ደሩ።